The Voice of America. ኢትዮጵያ የለሙን ወደብ ለመጠቀም የሚያስችል የመሰረተ ልማት በመዘርጋት ድርሻዋን እየተወጣች ነው ስትል ኬንያ አመለከተች። አገራቸውም በተመሳሳይ የለሙን ወደብ ከኢትዮጵያ ጋር የሚያገናኙ መሰረተ ልማቶችን እያገባደደች መሆኗን የገለጡት የኬንያው ፕሬዝዳንት ኡሁሩ ኬንያታ ናቸው። ለሁለት ቀናት የስራ ጉብኝት ኬንያ የሚገኙት ጠቅላይ ሚኒስትር አብይ ከኬንያዎቻቸው ጋር በመሆን የወደቡን ስራ መጎብኘታቸውን የጠቀሰው ገልሞ ዳዊት ከናይሮቢ ተከታዩን አድርሶናል። ትላንት የሞያሌን የጋራ ድንበር መሻገሪያን መርቀው ያስከፈቱት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኬንያው ፕሬዚዳንት ኡሁሩ ኬንያታ ትላንቱኑ ከሰዓት ወደ ኬንያ ላሙ አቅንተው የላሙ ወደብ ግንባታ ሂደትን ጎብኝተዋል። መሪዎቹ የወደቡ ግንባታ በመልካም ሂደት ላይ መሆኑን ተናግረዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ የባህር በር የሌላት ኢትዮጵያ የለሙን ወደብ እንደ አማራጭ እንድትጠቀም ኬንያ ወደ ኢትዮጵያ የሚዘረጉ የመንገድ ፕሮጀክቶችን በፍጥነት እያገባደደች መሆኗን ነው የጠቆሙት። የኢትዮጵያና የኬንያ መንግስታት በጋራ የሚገነቡትና የሚያስተዳድሩት የትራንስፖርት ግንኙነት እንዲኖር ተስማምተው በመስራት ላይ ናቸው። ለዚህም የአፍሪካ ሀገር አቋራጭ የመንገድ ፕሮጀክት አካል የሆነውን የሞምባሳ ናይሮቢ አዲስ አበባ የመንገድ መሠረተ ልማት ግንባታን አጠናቀው በጥቅም ላይ አውለዋል። ይኸው የመንገድ ፕሮጀክት የአካባቢው ሀገራት የንግድ እንቅስቃሴን ለማጣመር ጉልሚና ያለው ነው። በተጨማሪም የኬንያ ደቡብ ሱዳን የመሰረተ ልማት ዝርጋታ አካል የሆነው የላሙ ወደብን አሁን በመገንባት ላይ እንገኛለን። ይሄ የመሰረት ልማት መስመርም የሞምባሳ ናይሮቢ አዲስ አበባ ሌላ አጋዥ አካል ነው። በዚህም ኢትዮጵያ ከሞያሌ በሲወሎ በኩል የላሙን የህንድ ውቅያኖስ በርን በቀጥታ ትገናኛለች የሚል እምነት አለን ብለዋል ኬንያጣ። ፕሬዝደንቱ በኬንያ በኩል ያለውን የመሰረት ልማት ግንባታ ሂደትን ሲያብራሩ በላሙ ወደ ጋሪሳ ከጋሪሳ ወደ ሲዮሎ የሚያገናኙ መንገዶች ሰማኒያ በመቶ ተጠናቀዋል ብለዋል ኬንያ ከኢትዮጵያ ጋር በሞያሌ የተለየች ከተማ ለመገንባት ቃል እንደገባች የለሙ አካባቢ የኢኮኖሚ እንቅስቃሴ እንዲጎለብት የኬንያ መንግስትም በላሙ አዲስ ከተማ የማዋቀር እቅድ እንዳለውም ኬንያታ ለጠቅላይ ሚኒስትር አብይ ገልጸዋል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በኬንያ በኩል ያለውን ቆራጥነት አድንቀዋል To transform the life of our people, these kinds of infrastructure, mainly logistics, is very critical. የሕዝባችን ኑሮ ለመቀየር እንደ ላሙ ወደብ አይነት ያሉ መሰረተ ልማቶች በጣም ወሳኝ ናቸው። በኢትዮጵያ በኩል ከፍተኛ የሆነ የዚህ አገልግሎት ፍላጎት አለ። ነገር ግን መንገዶችና ወደቦች ከሌሉ ያመረትነውን ወደ ውጪ ማውጣት፣ ከውጭም ተፈላጊ አቅርቦቶችን ወደ አገር ውስጥ ማስገባት አንችልም። ለዚህም የላሙ ወደብ ኢትዮጵያን ብቻ ሳይሆን ሌሎች የአካባቢውን አገሮች ተጠቃሚ ማድረግ መቻሉ በጣም ወሳኝ አድርገዋል። በዚህ ረገድ በስራው ላይ እየታየ ያለው መሰጠት በጣም የሚደነቅ ነው። አካባቢውንም ይበልጥ ለማቆራኘት ስራው መቀጠል አለበት ብሏል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ የአካባቢው መንግስታት በመሰረተ ልማት ላይ መዋል ነዋይ ካፈሰሱ የአካባቢው ኢኮኖሚ ችግር በቀላሉ መቅረፍ እንደምቻልም በዚሁ ጊዜ ገልጸዋል። በጠቅላይ ሚኒስትር አብይ አህመድ እና በፕሬዚደንት ኬንያታ የለሙ ጉብኝት ላይ የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋም ተገኝተዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ